ኢትዮጵያውያን ከሚለያዩን ይልቅ የጋራችን የሆኑ እሴቶች ይበልጣሉ ሲል የኦሮሞ ዲሞክራሲያዊ ፓርቲ ዛሬ መግለጫ አውጥቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ለውጡ የተገኘው በመላው ኢትዮጵያ መሆኑንና የዘነጉና የቆዩ ቁርሾችን በማንሳት ሰላምና መረጋጋት እንዳይኖር ይጥራሉ ያላቸውን ኃይሎች አውግዟል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ የኦሮሞ ዴሞክራሲያዊ ፓርቲ ያወጣው መግለጫ ኢትዮጵያውያን ካለፈው ስህተት ተምረው ባለፉት አያሌ ዓመታት ባከማቸቸው በጎ እሴቶች የወደፊቷን ሀገራቸውን የሚገነቡ መሆናቸውን በአጽንኦት የሚገልጽ ነው። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ትናንት ያወጣው የጽሑፍ መግለጫም አበክሮ እንደሚገልጸው ከዓመት ተኩል ወዲህ የሚታየው ለውጥ የሀገሪቱ ሕዝብ በተባበረ ክንድ ያመጣው እንጂ የትኛውም የተናጠልና ብቸኛ ኃይል ያስገኘው ድል አይደለም ይላል መግለጫው። አክሎም የኢትዮጵያን ሕዝብ ትዕግሥት አስተዋይነትና ሩቅ አሳቢነት የመረዳት ችሎታ ያነሳቸው ጥቂት ጽንፈኞች ሀገራችን የምትጠብቀውን ተስፋ ሊነጥቋትና እነሱም አጥፍተው ሊጠፉ የተዘጋጁ ይመስላል ይላል ወረድ ብሎም ሀገሪቱን ወደ ተረጋጋ ዴሞክራሲያዊ የፖለቲካ ስርዓት ለማሸጋገር የሚደረጉትን ጥረቶች እንደሚደግፍ ኢዜማ ገልጾ በገዢው ፓርቲ ውስጥም ይሁን ከዚያ ውጭ ለውጡ የጋራ ትግል ውጤት መሆኑን የዘነጉ ቡድኖች ላላቸው አካላት በስድስት ነጥቦች ላይ ጥሪ ማሳሰቢያና ተማጽኖ አስተላልፈዋል ከእነዚህም አንዱ በአሁኑ ጊዜ በተለያዩ አካባቢዎች በተለይም በማዕከላዊ ጎንደር በአማራና በቅማንት ማህበረሰቦች መካከል እየታዩ ስላሉ ግጭቶች የፓርቲው ሊቀመንበር አቶ ይሸዋስ አሰፋ ለቪኦኤ ተጨማሪ ማብራሪያ ሰጥተዋል። በመሰረታዊነት የተጠቀስ ነው። አንደኛው ይሄ ነገር የመጣው መርዘኛ በሆነው የፌዴራል አወቃቀር፣ በክፋት በተዋቀረው የፌዴራል አወቃቀር ምክንያት ነው። ይሄ ስለዚህ የስትራክቸር የህገ መንግስት መሰረት ያለው ነው፣ ግጭቱ የሚል አንደኛው ነጥብ ነው። ሁለተኛው ግን ይህንን ተጠቅመው የሚያራግቡ ሀይባ እያጡ ሚዲያዎች አሉና፣ በነፃነትና በልቅነት መካከል ልዩነት እስከሚጠፋ ድረስ በአንድ ህዝብ የሌላ ሀገር ህዝብ እስከሚመስል ድረስ ከሌተነስ፣ ከሌተቀመጠ እያሉ ጦርነት የሚያውጁትን ስርዓት እንዲያስይዝ ስልጣን የተሰጠው አካል አለ። ይህንን ስርዓት እንዲያስይዝ አንዱ ጥሪ ይሰጡ። ይሄ መግለጫቸው ትኩረት ያደረገው ሰሞኑን በረቻ በዓል ላይ የተደረገው ንግግርን የተመለከተ ይመስላል። መስበርና መሰበር ምን አመጣው የሚል ነገር ይመስላል። ይሄ ነገር ዛሬ ብቻ አለም ላለፉት 27 28 ዓመታት ሲባል የነበረ ነው። ምን አዲስ ነገር ተፈጠረ ነው ይህን ያወጣችሁ? እንግዲህ ብዙ ብዙ ውጥንቅጥ አለው እዚህ ውስጥ ብዙ ኮንትሮቨርሲ አለው የመጀመሪያው በዓሉ የእርቅ የሰላም የአንድነት በዓል ነው። ስለ ጠላትነት ስለ አለፈ ቁርሾ የሚነሳበት አይደለም። አይደለም የዛሬ መቶ ዓመት ሺህ ዓመት የነበረ የዛሬ አምስት ዓመት የነበረ እነዚህ ተናጋሪዎቹ ራሱ የበደሉን ይቅር ያልንበት ነው። ስለዚህ በዓሉን የሚመለከት አይደለም። የመጀመሪያው የባህል የሃይማኖት ነው። ከሁለት አንዱ ነው። እነሱም ግልጽ አላደረጉትም ያልሆነ ሰው ስለያዘው ነው ግልጽ ያልሆነው። ስለዚህ ከበዓሉ መንፈስ ውጪ የተነገረ ነው። ሁለተኛው ይሄ ድል የመጣው ይሄ ነጻነት የመጣው ርቻ አዲስ አበባ የተከበረው ሌሎችም በአንጻራዊ ደህና መተንፈሻ አካባቢ የተገኘው በአጠቃላይ በህዝቡ ትግል ነው። እነዚህ እንቧከረዩ በሚሉ ሰዎች ትግል አይደለም። እውነት ለመናገር እነሱንም ነጻ ያወጣቸው ይሄ ትግል ነው እና እሱን የረሱት ይመስላሉ። እነሱ ደህንነት የተመደበባቸው የት ማን እንደሆኑ የማይታወቁ በዛን ጊዜ መግለጫችን ላይ እንደተጠቀስ ነው? በጌታና ሎሌ በተዋቀረው ኢህአዴግ ውስጥ በሎሌነት የነበሩ ሰዎች ናቸው። ስለዚህ ተገቢ አይደለም፣ ትክክል አይደለም። የአዲስ አበባንም የኦሮሞንም የኢትዮጵያንም ህዝብ የሚመጥን ንግግር አይደለም። በመጀመሪያ የትግሉ ምንጭ እነዚህን ሰዎች ጨምሮ እዛ ፌደራል ፓርላማውን የወረረው የኢህአዴግ አካል እየተመረጠ አይደለም። ይሄ ደግሞ እነሱንም ይጨምራል። ስለዚህ አብረን ወደ ዲሞክራሲ እንሂድ በሚለው ተስማምተን ይሄን ነው እንጂ ማንም የመረጣቸው ሰዎች አይደሉም። የማንም ውክልና የላቸው? ይህንንም የማለት እና ከተጀመረው ሽግግር ውጭ አጠቃላይ ሂደቱን የሚያወጣ ንግግር ውስጥ የመግባት መብት የላቸው፣ ትክክልም አይደሉም። ይህንን አቦይ ስብሃት ብሎታል። ይህን ንግግር አቶ መለስ ዜናዊ ብሎታል። ሌሎችም ኦህዴድ ውስጥ የነበሩ ባለስልጣናት ብለውታል። ትክክል እንዳልነበረ ራሱ የኦሮሞ ህዝብ ገስጾ አባሯቸዋል። ከዚያ በፊት የነበሩት በዚያው መንገድ፣ እኒህም ሰው ጭቃ ውስጥ መግባታቸው ነው ያሳዘነም። ትክክል አይደለም፣ መታረም አለበት። ፓርቲውን መርምሮ ከፍ ያለ እርምጃ እንድንወስድ እንጠብቃለን። ዛሬ የኦሮሞ ዴሞክራሲያዊ ፓርቲ ያወጣው መግለጫም ሀገራዊ አንድነትን በማጠናከር ረገድና የይቅርታ ጎዳናን በመከተል በኩል የተገለጹት አስተሳሰቦች ከኢዜማ መግለጫ ጋር ይመሳሰላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል። በማዕከላዊ ጎንደር በቅማንት ማህበረሰብና በአማራ ማህበረሰብ መካከል ደም እያፋሰሰ ያለውን ችግር የፈጠሩ ናቸው የተባሉ ኃይሎች በሕግ መጠየቅ አለባቸው ሲሉ የክልሉ ፕሬዚደንት የሕግ አማካሪ አስታውቀዋል። አማራ ክልላዊ መንግስት ችግሩን ለመፍታት አዎንታዊ እርምጃዎች ወስዷል ቢባልም የዳተኝነት ችግር እንዳለበት መጠቆሙን እና የፌዴራል መንግስቱ አስቸኳይ ሕጋዊ እርምጃ እንዲወስድ መጠየቁን አክሎ መለስካቸው አምሃ ዝርዝሩ ልኳል። በአማራ ክልል የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት አዲስ አበባ በኢትዮጵያ ሆቴል በተሰናዳ አንድ መድረክ በክልሉ በማዕከላዊ ጎንደር ዛሬ በሚታዩ ግጭቶች ላይ ያተኮሩ ሁለት የጥናት ጽሑፎች ቀርበዋል። ከሁለቱ የጥናት ጽሑፎች አቅራቢዎች አንዱ አቶ መርሃ ጽድቅ መኮንን በአሁኑ ወቅት የክልሉ መንግሥት ፕሬዚዳንት የሕግ አማካሪ ሲሆኑ ከችግሩ ጋር ያላቸው ትውውቅ ረዥም ጊዜ ያስቆጠረ እንደሆነ ገልጸዋል። የቅማንት ሕዝብ ጥያቄ ነው የሚባለው የማንነት መታወቅና የውስጥ አስተዳደር መብት ይጠበቅልኝ የሚል እንደሆነ አስታውሰዋል። የክልሉ መንግሥትም ይህን ጥያቄ ለመመለስ ያደረገውንና የክልሉ መንግሥት የሰጠውን ውሳኔ አስታውሰዋል። የክልሉ መንግሥት መሰል የማንነት ጥያቄዎችን ለመመለስ ባዳበረው ልምድ ተጠቅሞ የዳሳ ጥናቶችን ሲያካሄድ ቆይቷል። እንግዲህ ጥያቄ አቅራቢው ህዝብ ወይም ከህዝብ ተወጣጣን የሚሉ ሰዎች ናቸው። ጥያቄውን ለመመለስ ደግሞ ያው ከህግና ከሕገ መንግስቱ አኳያ ካለው ማንዴት አኳያ መንግስት ቡድን አሰማርቶ ያጠናል። ይሄ አዲስ ነገር አይደለም። ምክንያቱም ጆይንት ኢንቨስቲጌሽን የሚጠየቅበትም ነገር አይደለም በመሰረቱ ምክንያቱም፣ ጥያቄ አቅራቢ ራሱ አጥኚ ራሱ ደግሞ እንደገና መልሶ ውሳኔ ያሰጭ በሚሆንበት ጊዜ ገለልተኝነቱ ቢሆን አጠያቂ ነው። እና የጆይንት ኢንቨስቲጌሽን ወይም የጋራ ምርመራ ጉዳይ የተነሳው በኋላ ነው። ችግሩ እየተባባሰ ስለመጣ በ2005 ዓ ም እንግዲህ ያው ሰኔ ወር ላይ በተደረገው የዳሳ ጥናት መሰረት ማናቸውም ብሄር ብሄረሰብ ወይም ህዝብ በሕገ መንግስቱ አንቀጽ 39 ንኡስ አንቀጽ 5 ድንጋጌ ስር የተመለከቱትን ሁለት ህሊናዊና ሶስት ነባራዊ ቅድመ ሁኔታዎች በጣምራ አሟልቶ አልተገኘም በሚል ጥያቄውን ውድቅ አድርጎታል። ከዚህ በኋላም ግን ጥያቄው በጥያቄ አቅራቢዎች ወገን በተፈለገው መጠን ስላልተመለሰ ወይንም ከጥያቄ አቅራቢው ወገን ይጠበቅ የነበረው ውጤት ስላልተገኘ ጥያቄው ግጭት መንስኤ እየመሰለ እንደሄደ አቶ መርሃ ጽድቅ መኮንንም ሆኑ ሌላው የጥናት ጽሑፍ አቅራቢው በብአዴን የቀድሞ የአመራር አባል የነበሩት አቶ ቹቹ አለባቸው አስገንዝበዋል። ከቅርብ ጊዜ ወዲህ በየጊዜው ለተቀሰቀሱ ግጭቶችና ዛሬም ለተፈጠረው ደም አፋሳሽ ግጭት ተጠያቂዎች ናቸው ብለው አቶ መርሃ ጽድቅ ከሚገልጿቸው መካከል በመጀመሪያ ደረጃ በጠባጫሪነት የሚከሰሱት ከሚካሄደው ግጭትና ብጥብጥ ለማትረፍ ማህበረሰቡ ሳይወክላቸው በማህበረሰቡ ስም የሚንቀሳቀሱ ጥቂት ጽንፈኞች ናቸው። ምንም ጥያቄ የለው። ሁሉም ኮሚቴዎች ወይም በዚህ ጥያቄ ላይ ኃላፊነት አለብን የወገኖቻችን ጥያቄ ነው በአግባቡ ሊመለስ ይችላል የሚሉትን አይጨምርም። እንግዲህ ስለዚህ እነዚህ ሰዎች ብዙ ስለማይሆኑ እነዚህን ወገኖች በንቃት ተከታትለው ከማህበረሰቡ መነጠልና እንደየወንጀል ተሳትፏቸው ደረጃ ያው ለፍርድ አደባባይ ማቅረብ ማስቀጣት ያስፈልጋል። አለበለዚያ መማማር አይቻልም። ለዚህ እንግዲህ ድርሻው ብዙዎች መውሰድ ይኖርባቸዋል። ህብረተሰቡ ራሱ ይወስዳል። ይህ ኃላፊነት የክልሉ ብቻ ሳይሆን የፌዴራሉ መንግስት ጭምር መሆኑም መታወቅ ይኖርበታል። ምክንያቱም ህዝብና ህዝብን ነው እያተራመስን ያለ ነው። ስለዚህ ህዝብና ህዝብን ማተራመስ የክልሉ ኃላፊነት ብቻ፣ የወረዳ ኃላፊነት ብቻ፣ የዞን ኃላፊነት ብቻ አይደለም። አቶ ምርሃ ዝርክ መኮንን ለዚህ ግጭት ተጨማሪ ማቀጣጠያ የሚሰጡ ናቸው የሚሏቸውን የመገናኛ ብዙሀን በስም ዘርዝረው የሚመለከተው የመንግስት አካል ህጋዊ እርምጃ እንዲወስድም ጥሪ አቅርበዋል። ግንባር ቀደም ተዋናያን ብቻ ምክር በመለገስ ወይም እናንተን በማባበል ችግሩ እንደማይፈታ ጠንቅቅ ያውቃል። ከሁሉም በላይ የፌዴራሉ መንግስት አጥብቆ የተጠናወተው ዳተኝነት ለቆት የብሮድካስት አዋጁን ጨምሮ በየጊዜው የሚያወጣቸውን ህግጋት በቁርጠኝነት ያለ አድሎ የማስከበር ኃላፊነቱን በብቃት በታማኝነትና በገለልተኝነት መወጣትና ከመስመር አፈንግጠው የተገኙትን የህትመትም ሆነ የኤሌክትሮኒክስ ሚዲያ አውታሮች ደግሞ ስርዓት እንዲይዙ የማድረግ ኃላፊነት አለበት፣ ይጠበቅበታል። ሌላው የጥናት አቅራቢ አቶ ቹቹ አለባቸው ተመሳሳይ ትንተና ያቀረቡ ሲሆን በክልሉ መንግስት ችግሩን ለመፍታት ዳተኝነት ቢታይም አዎንታዊ እርምጃዎች እንደወሰደ አስታውሰዋል። ለተፈጠረው ግጭት መንስኤዎች ናቸው ያሏቸውንም ዘርዝረዋል። ስህተትም ካለ የፌዴሬሽን ምክር ቤት ላይ ውሳኔ ቅሬታ ካለ በንግግር በውይይት ይፈታል። የአማራ ህዝብ ከቅማንት የቅማንት ህዝብ ከአማራ ህዝብ ከእነዚህ ቀበሌዎች በላይ ተጠቃሚነት ናቸው። አንዳቸው ባንዳቸው ግን ዞሮ ዞሮ ጉዳዩ ከራሳችን ጋር መያያዝ ያለበት ቢሆንም ሌላም ኃይል ይህን የመጠቀም ፍላጎት ስላለ ከኮሚቴው ውስጥም ሁሉ ነው ባንልም የጽንፈኝነት አመለካከት እየዳበረ ትግበር ስለነበር በወቅቱ ጉዳዩን በሰላማዊ መንገድ መፍታት አለበት። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዲሬክተር አቶ ጌትነት ይርሳው ጽፈት ቤቱ ይህንን ስብሰባ አዲስ አበባ የጠራው የክልሉ መንግስት ለሰላም የሚያደርገውን ጥረት ህዝቡ በትክክለኛ መረጃ ላይ ተመርኩዞ ድጋፍ እንዲሰጥ አልሞ እንደሆነ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ